የኢትዮጵያ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ጅቡቲ ላይ ተገናኝተው በጋራ ጉዳዮች ላይ ባደረጉት ሰፊ ውይይት ጅቡቲና ኤርትራ ከዚህ ቀደም የነበራቸውን ችግር በሰላማዊ መንገድ በንግግር ለመፍታት መስማማታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየው ለአሜሪካ ድምፅ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ለቪኦኤ አፋን ኦሮሞ ዝግጅት ክፍል ዘጋቢ ሶራ ሀለኬ ትላንት የኢትዮጵያ የኤርትራና የሶማሊያን የውጭ ጉዳይ ሚኒስትሮች በጅቡቲ ያሰባሰበው ጉዳይ ትልቅ ስኬት የተመዘገበበት መሆኑን ነግረውታል። የአፍሪካ ቀንድ ኢትዮጵያና የኤርትራ ብቻ ስለተስማሙ የአፍሪካ ቀንድ ሰላም ይሆናል ተብሎ አይታሰብም። ጠቅላይ ሚኒስትር አብይ ይህንኑ ሀሳብ ለፕሬዚደንት ኢሳያስ አቅርበውላቸው ፕሬዚደንት ኢሳያስ በመልካም ሁኔታ ይህን ሀሳብ አይተው ሀሳብ ስምምነታቸውን ስለገለጹ ወደ ጅቡቲ በእኔ የሚመራ የኤርትራ ውጭ ጉዳይ ሚኒስትር፣ የሶማሊያ ውጭ ጉዳይ ሚኒስትር ያሉበት ኮሚቴ ወደ ጅቡቲ ሄደን ከጅቡቲው ፕሬዚደንት ፕሬዚደንት እስማኤል ጊሌ ጋር ውይይት አድርገናል። ውይይቱም በጣም የተሳካ ነው የነበረው። እሳቸውም ይህንን ሀሳብ በደስተኝነት ተቀብለው ወደፊት እንደሚሰሩ ስራዎች ከኤርትራ ጋር የነበራቸውን ችግር ከአሁን ወዲያ በሰላማዊ መንገድ በንግግር ለማፍታት ተስማምተዋል። ይሄ እንግዲህ ለአፍሪካ ቀንድ ትልቅ ዲፕሎማሲያዊ ድል ነው፣ ለኢትዮጵያም ትልቅ ዲፕሎማሲያዊ ድል ነው ለዓለም ለአካባቢ ህዝቦችን ትልቅ መልእክት ያለው ነው። ስለዚህ በጣም የተሳካ የዲፕሎማሲ ሳምንት ነው ማለት እንችላለን። ዶክተር ወርቅነህ ገበየው የኢትዮጵያ የኤርትራ ና ሶማሊያ የአፍሪካ ቀንድ አካባቢን በተመለከተ ያደረጉትን ስብሰባ ካጠናቀቁ በኋላ በአፍሪካ ቀንድ ሰላም ለማስጠበቅ ና ዲፕሎማሲያዊ ግንኙነቶችን ለማጠናከር ተስማምተው በጋራ የወጡትን መግለጫም አስታውሰዋል። ይሄ ብቻ ሳይሆን በተጨማሪም ከሌሎች የአካባቢው ሀገሮች ጋር በሰላም በመግባባት እና ኢኮኖሚክ ኢንቴግሬሽን ወደፊት በሚፈጠር መንገድ ለመስራት የሚነጠር ሰው ተግባራዊ እንዲሆን ኮሚኒኬ አውጥተዋል ማለት ነው። ስለዚህ ይሄ የአፍሪካ ቀንድ ከዚህ በፊት የሰላም የሌለው አካባቢ ነው። አገሮች ተኮራርፈው ለብቻቸው ለብቻቸው ሌላ አሊያንስ ፍለጋ ወደ ሌላ የሚሄዱበት አካባቢ ነው የነበረው። በዋናነት ጠቃሚ የሚሆነው እርስ በርሳቸው ቢቀራረቡ የኢኮኖሚ ኢንቴግሬሽኑ ቢኖር ህዝብ ለህዝብ የበለጠ ተገናኝቶ ንግድ በየሀገሮቹ ሲስፋፋ የአካባቢው ሀገርም የአካባቢው ህዝብን ተጠቃሚ ይሆናል። ለዚህ የሚያመች መንገድ ሁኔታ እናመቻች ነው የነበረው። በተሳካ ሁኔታ ተፈጽሟል። ዶክተር ወርቅነህ የኢትዮጵያ ሰላም የሚረጋገጠው በአካባቢው ባሉ ሀገሮች ሰላም ሲኖር እንደሆነ ጠቁመው የኢትዮጵያ ዋናው ፍላጎት ከዚህ የመነጨ እንደሆነ ተናግረዋል። የአካባቢው ሰላም ሲኖር ነው ኢትዮጵያ ሰላም ሆኖ ጎረቤቶች እርስ በርሳቸው ሰላም ሲኖሩ ኢትዮጵያ የበለጠ ተጠቃሚ ነች። ንግድ፣ ኢንቨስትመንት፣ ቱሪዝም ወደዚህ አካባቢ ይፈሳል። በዚህ ኢትዮጵያ ትልቁን ድርሻ ተወስዳለች። ትልቅ የተፈጥሮ ሀብ፣ በጣም ትልቅ ህዝብ፣ የተማረ ህዝብ፣ ብዙ ነገር አገሪቱን ሊቀይር የሚችል ፖቴንሻል ያለው ሀገር ነው። ስለዚህ አካባቢ ሰላም ሲሆን ኢትዮጵያ ተጠቃሚ ነች። ከማንም በላይ እየሰራች ያለችውም ይሄንን ነው። ጠቅላይ ሚኒስትር አብይም ይህንን ኢኒሽቲቭ ሲጀምሩ መነሻቸው የኢትዮጵያ ብሔራዊ ጥቅም ሆኖ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የአካባቢ ሀገሮች ብቻ ሳይሆኑ ሌሎች ጋርም በተመሳሳይ ሰላም ሲኖር የበለጠ ተጠቃሚ የምትሆነው ኢትዮጵያ ነች። ይሄ ነው እንግዲህ ዋናው ድራይቪንግ ፎርሱ ለዚህ ዲፕሎማቲክ ሻትል ዲፕሎማሲው ማለት ነው። በትናንትናው ምሽት ጠቅላይ ሚኒስትር አብይ አህመድ ስለዚሁ የአፍሪካ ቀንድ የሰላም መረጋገጥ የሰጡትን መግለጫና በኤርትራ ያደረጉትን ጉብኝት በተመለከተ መዘገባችን አይዘነጋም።